i saw የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያሏቸውን ጣልቃ ገብነት የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር አብራርተዋል። በክልሉ መንግስት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። በክልሉ እየደረሰ ያለውን ግፍና በደል ሸሽተን አዲስ አበባ ተጠልለናል ያሉ ወጣቶች በበኩላቸው ፕሬዚደንቱ ራሳቸውን ከተጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝ ግፍና በደሎች እርሳቸውም ተጠያቂ ናቸው ብለዋል። ሲሆን ግርማ ተከታዩን ዘግባለች። በተለያዩ የሀገር ውስጥ የመብት አራማጆችና በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ጭምር በሶማሌ ክልል ውስጥ ለሚፈጸመው የመብት ጥሰት ከፍተኛ ወቀሳ የሚቀርብባቸው አብዲ ኢሌ በሚለው የቅጽል ስም የሚታወቁት የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ለሀገር ውስጥ ጋዜጠኞች በሰጡት መግለጫና ሰፋ ያለ የቪዲዮ ማብራሪያ በህገ መንግስቱ የተቀመጠው የክልል መንግስት አወቃቀር አስተዳደርና፣ የጸጥታ ጥበቃና የህዝብ ይሁንታ የመምራት መስፈርቶችን ይጻረራሉ ያሏቸውን የተለያዩ ጣልቃ ገብነቶችን ተናግረዋል። በኢህአዴግ በኩል እገዛ እንደተደረገላቸው ጠቁመው በግለሰብ ግን ጫና ነበረብኝ ብለዋል። እንደ ብሔረሰብም አይደለም እንደ ድርጅትም አይደለም፣ እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ አላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ሲስቶች አለ። ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት፣ ለምሳሌ ባለፈው የኢንሳ ቢሮ ጎብኝቻለሁ፣ ሄጃለሁ። ቢሮ፣ ኢንሳ ቢሮ፣ የደህንነት ቢሮ ማንም ኢትዮጵያ ሰው ይፈራል እንጂ ወደ ሱም አይሸናል። ቢሮም አይታወቅም፣ ቢሮም የት እንዳለ አይታወቅም። እኔ ግን ባለፈው ሄጃ ነው። አሁን ሰላም ለህዝብ የሚያገለግል ቢሮ ስለሆነ ህዝብን የሚያስፈራራ ቢሮ ሳይሆን ለህዝብን የሚጠቅም ቢሮ በመሆኑ ገብቻለሁ። ለአስር ዓመት ነው የገባሁ። የአንድ ክልል መስተዳድር ሆኜ መግባት ቀርቶ ብዙ ችግሮች እንደነበረ ማለ ይታውቃል። ባለፈው ግን ስጋ ብዙ ነገር አይተባል። የቢሮ ኃላፊ የነበረው አቶ ጌታች ምን ያህል ለራሱ እንደሚያስብ ሰልፍሽ ነሆነ ሁሉም አገር ይጃለሁ። አውሮፓም፣ አሜሪካም ኤሽያም በለው እንደዛ አይነት ቢሮ ታይቶ አይታወቅም። ታይታይታው የለለ ቢሮ ነው የሰራው። ግን እሱ ለሰው ሙስና ስለ ሙስና ስናገር ስለ ክፍል የነበረው ማለት ነው። የሶማሌ ክልል ፕሬዝዳንት አብዲ መሐመድ ይቀርቡባቸው ከነበሩት ወቀሳዎች አንዱ የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል ጥቃት መክፈቱን፣ ብዙ ሰዎች መገደላቸውን ነው። በተጨማሪም ከአንድ ሚሊዮን በላይ የኦሮሚያ ተወላጆች ከክልሉ መፈናቀላቸውም ሲዘገብ ቆይቷል። በሁለቱ ክልሎች በተፈጠረው ግጭት ምክንያትም የሶማሌ ክልል ተወላጆች ሕይወታቸው መጥፋቱ ተዘግቧል። ባለፉት ወራት በአጠቃላይ በሶማሌ ክልል ውስጥ አለመረጋጋት መኖሩ ሲዘገብ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተመረጡም የመጀመሪያ ጉዟቸውን ያደረጉት ወደ ሶማሌ ክልል ጅጅጋ መሆኑ ይታወሳል። ፕሬዚዳንት አብዲሌ በትናንትናው እለት የቪዲዮ መልእክታቸው በግለሰቦች የነበረባቸው ን ጫና ካብራሩ በኋላም በክልሉ የተፈጠሩትን ችግሮች እንደሚያስተካክሉ ገልጸው አዲሱን ጠቅላይ ሚኒስትር ዶክተር አብይን አድንቀው እስረኞችን መፍታታቸውንም ተናግረዋል። በአዲሱ ለውጥ እቅራችን መሰረት በማድረግ በሳቸው ያመጡትን እቅድ እና ፍላጎ ተግባራዊ የማረግ ይቅር እንባባል የሚለው ማለት ነው። ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ ቀን አንድም በኦንልፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ ንባባል በዚሁ እንዲደመር እና በፍቅር የሚለው እንዲፈቱ አድርገናል ማለት ነው። ይሄ ለመጀመሪያ ጊዜ ከዚህ በፊት ያልተደረገ ስራ ነው። ሁሉም እንዲለቀቅ ተደርጓል። ዛሬ በእኛ በዚሁ እቅድ ውስጥ ሲሰራ የነበሩ ነው ማለት ነው። ተደምሮ ተደምሮ በዚህ ሶስት ወር እኛም ይሄን እቅር ተቀብለን ዛሬ አንድም በኦነት በግራ የታሰረ የለም። እዚህ ላይ ደግሞ ባለፈው ከአሸባሪነት ሊስት ፓርላማ የኢፌዴሪ ፓርላማ ስላወጡ እነሱም ኦነትም የምናስተላልፈው ምልክት በዚህ አጋጣሚ ተጠቅሞ ወደ ሰላማዊ መንገድ እንዲመጡ የሚል መልዕክት አስተላልፋለሁ። በሶማሌ ክልል ውስጥ በፕሬዚዳንቱ ምክንያት የሚደርሰውን ግፍና ጫና ሸሽተን የእኛም ክልል እንደ ሌላው የኢትዮጵያ ክፍል በዶክተር አብይ የተጀመረው የለውጥ አካል እንድንሆን ለመጠየቅ አዲስ አበባ የተሰባሰብን ሶስት መቶ ወጣቶች ወኪል ነኝ ያለ ወጣቱ ኡስማን መሬ በስልክ እንደነገረን ፕሬዚዳንቱ እራሳቸውን ከተጠያቂነት ለማሸሽ ያደረጉት ንግግር ነው ካለ በኋላ እርሳቸውም ተጠያቂ ናቸው ብሏል። የሚታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ህዝቡ የተፈናቀሉ አዲስ አበባ ላይ ያሉትን ሸማግሎች፣ መሆር ሸማግሎች፣ የሀገር ሸማግሎች አሉ። አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ፣ ስለዚህ አሁን እነሱ አሁን ትናንትና ስለ አሁን እኛ ድሮም ሶማሌና ኦሮሞ የሚያጋጭ ሰውዬ እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም። የለም ነው ብለ። ሌላው አቶ ጃፋር መሀመድ የተባሉ አስተያየት ሰጪ በበኩላቸው በሶማሌ ክልል ዛሬም ድረስ ጫና እየተደረገ ነው ብለዋል። ሶማሌ ህዝብ መላው ያደረገ ጭቆናና ህገወጥ ያደረገ ጥበታ ነው ያለ ነው። አሁን ለምሳሌ ትናንትና ሁሉም ነገር አርማለው፣ አስተካክለዋለሁ ያለ ዛሬ፣ ትናንትና ዛ ፓርማ ሶማሌ ክልል ባርልማ ውስጥ የነበረ አንድ ሰውዬ አቢ አብዱላሂ መሀመድ የተባለ ወርቀት አስተላልፎ የክልል አምስት ያለው ችግር ከአቢ መሐሙድ በላይ የለም ብሎ ለአፈ ጉባኤ አቀርቧል። ካቀረበ በኋላ ደግሞ ሰውዬው ዛሬ ከባርለማ ለማስወገድ ፈጽሟል። ያ ደግሞ የአቢ ችግር ያመሳ ሰው ሁሉ ወይም አቢ ችግር አለበት ያለ ሰው ሁሉም ጉዳት እንዳስደርሰው የሱ ውሳኔ ነው። ስለዚህ ምንም አካፈል የምችል ሰው ደግሞ አይደለም። ያም ደግሞ ሀሳቡ ስም የለውም፣ ግን ብሎ ነው እንጂ ህዝቡን በጣም አስቸግሯል፣ አስገድሯል። ወጣቱ ኦስማን እስረኛም መፍታት በተመለከተም ሲናገር እስረኛ የተፈታው ጥቂት ናቸው። ግን ውስጡ ላይ ፌዴራል መንግስት ምን ነው ውስጡ ላይ ገብቶ ገና እዛ ላይ የታፈኑ ልጅ ሰዎች ስላሉ፣ ሌላ አሁን ከጅጅጋ የተፈቱ ሳይሆን በጎዳይ አለ፣ በፊቅ አለ፣ በሸሚለ ዞና በስጅስ ዞኑ ስላለ ራሱ እስር ቤት አለ። የመንግስት የሚያቆጅ ሰውን የራሱን እስር ቤት አለ። ስለዚህ መታየት አለበት፣ እነሱ መለቀቅ አለ። በሌላ በኩል በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትሶች በቅርቡ ባወጣው ሪፖርት ማስታወቁ ይታወሳል። የዓለም አቀፉ የመብት ድርጅት የአፍሪካ ቀንድ አጥኒ ፌሊክስ ሆርን ለዝግጅት ክፍላችን ሁኔታውን ማብራራታቸውም ይታወሳል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም ዐይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ ኢሌ ድረስ ተጠያቂ ናቸው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ በዚህ ሪፖርቱ ዶክተር አብይ አህመድ በሶማሌ ክልል የሚፈጸመውን የመብት ጥሰት ለማስቆም እርምጃ መውሰድ እንደሚገባ መጠየቁ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።